ቮይስ ኦፍ አሜሪካ። በዩናይትድ ስቴትስ ደቡባዊ ክፍለ ግዛት ጆርጂያ የሚገኙ መራጮች ዛሬ ማክሰኞ ወደ ድምፅ መስጫ ስፍራዎች ሲያመሩ ለሚቀጥሉት ሁለት ዓመታት በአሜሪካ አስተዳደራዊ ስርዓት ውስጥ የሚኖረውን የኃይል ሚዛን በመወሰን ረገድ ትልቅ ሚና ይጫወታሉ። በዩናይትድ ስቴትስ ምክር ቤቶች የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ከአትላንታ ስለ ሁለቱ የምክር ቤት እንደራሴዎች ምርጫ ያደረሰችንን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ትራምፕ ትላንት ሰኞ በጆርጂያ የምርጫ ቅስቀሳ ላይ ነበሩ። አሁንም እንደተለመደው ስለ ምርጫው መጭበርበር አንስተዋል። ጆርጂያ ላይ ልንሸነፍ የምንችልበት ምንም መንገድ የለም። የተጭበረበረ ምርጫ ነው። ትራምፕ ይህን የሚሉት መራጮች ወደ ድምፅ መስጫ ሄደው ምክር ቤቱን ለመቆጣጠር በድጋሚ የሚወዳደሩትን ሪፐብሊካን ደራሲዎች፣ ሴኔተር ኬሊ ሎዌፍለር እና ዴቪድ ፕሩድን መምረጥ ያለባቸው መሆኑን እያሳሰቡ ነው። በጆርጂያ የትራምፕ ደጋፊ ለማርካትስ እንዲህ ይላሉ። ድምፄን የሰጠሁት ባለፈው ምርጫ ወቅት የተደረገው ነገር የፈጠረብኝ ጥርጣሬ አሁንም እንዳለ ሆኖ መሆኑን አልክድም። ለፕሬዚደንቱ ደጋፊዎች በምርጫው መጭበርበር ካላቸው እምነት በላይ ዴሞክራቶቹን ተፎካካሪዎች ጆን ኦሰፍና ራፋኤል ዋርናክን ማሸነፍ በጣም ወሳኝ ነገር ሆኗል። የፕሬዚደንቱ ደጋፊ ማርክ ሄስ እንዲህ ብለዋል። ስልጣኑን ይወስዱታል። የተወካዮቹንም የእንደራሴዎችንም ምክር ቤት ያ በቀረጥ ከፋዮች ላይ የሚኖራቸው ትልቁ ስልጣን ይሆናል። ቀረጣችን በጣም ይጨምራል። ጠመንጃዎቻችንን ሊወስዱብን ይሞክራሉ። ያ ግን በጣም መጥፎ ይሆናል። ዲሞክራቲዎች መሄድ በሚፈልጉበት መንገድ የሚሄዱ ከሆነ በጣም ያስፈራኛል። ውጤቱ እጅግ መጥፎ ሊሆን ይችላል። በአትላንታ ዙሪያ ያሉት መራጮች ድጋፋቸውን ከሪፐብሊካን ወደ ዲሞክራቶች እንዲዞር በማድረጋቸው ተመራጩ ፕሬዚደንት ጆ ባይደን የጆርጂያን ግዛት ከ12000 ባነሰ ድምፅ አሸንፈዋል። እንዲህ ብለዋል ባይደን። ጆንና ሬቨረንድንም በመምረጥ ለሀገሪቱ ጠንከር ያለ መልእክት ማስተላለፍ ትችላላችሁ። በጣም ጠባብ በሆነ ልዩነት በሚወዳደሩበትና በተለምዶ የሪፐብሊካኖች አካባቢ በሆነው ጆርጂያ ዴሞክራቶች ለማሸነፍ ትልቅ አቀበት እንደ መውጣት ይሆንባቸዋል። ደጋፊዎቻቸውን አነቃንቀው ሁለቱን የእንደራሴ ምክር ቤት መቀመጫዎች ለማሸነፍ ትልቅ ጥረት ይጠይቃል የዲሞክራቶቹ እጩ እንደራሴዎች ምርጫ ዘመቻ የበጎ ፈቃድ አስተባባሪ የሆኑት ኬራ ኦሊየን እና ሸን ዋትኪንስ ወጣቶችንና የተለያዩ የማህበረሰብ አባላትን ይቀሰቅሳሉ ከቅርብ ዓመታት ወዲህ ክፍለ ግዛቲቱን በመለወጥ እነዚህ ወሳኝ ሚና ይጫወታሉ ሸን ዋትኪንስ እንዲህ ይላሉ እንደ እውነቱ ከሆነ እስከ ዛሬ ሁለት ዓመት ድረስ ፖለቲካ ውስጥ ብዙም የምሳተፍ ሰው አልነበርኩም። ይሁን እንጂ ግን ከትራምፕ ጋር እየተካሄደ ያለው ነገርና አገሪቱም የገባችበት ሁኔታ ወደ አደባባይ ወጥቼ አሁን የማደርገውን አይነት ነገር እንዲያደርግ ገፍቶኛል። ሰዎችም እንደኔ ወጥተው ነገሮችን ወደ ጥሩ ነገር እንደሚለውጧቸው በትክክል አምናለሁ። የዲሞክራቶቹ ደጋፊ ኬራ ኦሊየን ትራምፕ በጆርጂያ የደረሰባቸውን ሽንፈት ይጠራጠራሉ እንጂ የጆርጂያ ማህበረሰብ ስብጥር ከቅርብ ዓመታት ወዲህ እየተቀየረ መምጣቱን አይቀበሉም ይላሉ። እንደ እኔ አስተያየት ከሆነ ይሄ ትክክለኛ የትራምፕ ጸባይ ነው። በእርግጥ የምርጫውን ውጤት በቀላሉ ይቀበላሉ ብዬ አልጠብቅም። እንደሚመስለኝ ከሆነ ግን ሁልጊዜም የሪፐብሊካን ግዛት ሆና የቆየችው ጆርጂያ ወዲያው ብድግ ብላ ድንገት ስትለወጥ አሀ የተጭበረበረ ነገር አለ ማለት ነው የተባለ ይመስለኛል። ምንም ይሁን ምን ለውጥ ግን ሁሌም የሚቻል ነገር ነው። በትክክል የተፈጠረውም ያ ይመስለኛል። ከእስከ ዛሬዎቹ ከፍተኛ ቁጥር ያላቸው መራጮች ወደ ጆርጂያ ምርጫ ጣቢያዎች መሄድ የጀመሩት አስቀድመው ነው። ዴሞክራቶች ሁለቱንም መቀመጫዎች የሚያሸንፉ ከሆነ ሁለቱም ፓርቲዎች በምክር ቤት እኩል ድምፅ ይኖራቸዋል። ያ በሆነ ጊዜ ተመራጯ ምክትል ፕሬዚደንት ካማላ ሀሪስ የእሳቸውን ተጨማሪ ድምፅ በመስጠት አብላጫውን ይወስናሉ። ይሁን እንጂ ብርቱ ፉክክር ከታየበት የጆርጂያው ፕሬዚደንታዊ ምርጫ በኋላ የፕሬዝደንቱ ደጋፊዎች ውጤቱን በጸጋ እንደማይቀበሉ ገልጸዋል። የፕሬዝደንቱ ደጋፊ ማርሌና ሃርፐር እንዲህ ይላሉ። በፕሬዚዳንታዊው ምርጫ የተጭበረበረ ነገር ኖሮ ከሆነ እንደዛው እንደተጭበረበሩ እንዲቀሩ አልተዋቸውም። ይህ ሁኔታ መኖሩ የምርጫው ውጤት የሚገለጽበትን ቀን ምናልባት የዛሬው ማክሰኞ ቀን ላይሆን የሚችልበት ሁኔታን ሊፈጥር ይችላል የሚል ስጋትም አሳድረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ